በመቀሌ ከተማና በአቅራቢያው ባለ ገጠር ቀበሌ ተፈጽመዋል ባሉት የአውሮፕላን ጥቃት የሰው ሕይወት ማለፉና ነዋሪዎች መቁሰላቸውን በጥቃቱ የተጎዳ ነዋሪ የሕክምና ባለሙያ ጋር ገለጡ። ዛሬ ከጠዋቱ ሶስት ሰዓት ላይ በእንደርታ ወረዳ መሶበ ቀበሌ በመቀሌ ከተማ ደግሞ ከቀኑ ስድስት ሰዓት በአዲ ሀቂ ገበያ አካባቢ ጥቃቱ ደርሷል ነው ያሉት። በሌላ በኩል የኢትዮጵያ መንግስት ቃል አቀባይ ዶክተር ለገሰ ቱሉ የተባለውን ጥቃት ማስተባበላቸውንና የኢትዮጵያ መንግስት የገዛ ከተማውን ለምን ያጠቃል መቀሌ የኢትዮጵያ ከተማ ናት ማለታቸውን ሮይተርስ ዘግቧል። የመቀሌው ዘጋቢያችን ሙልጌታ አጽበሀ ዝርዝሩን ይዘዋል። ዶክተር ቸርነት ገብሩ በአይደር ሪፈራል ሆስፒታል ሐኪም ናቸው። በዛሬ ዕለት በደረሰ ጥቃት ዘጠኝ ሰዎች ወደ ሆስፒታሉ እንደገቡ፣ ከእነዚህም ሁለቱ ህይወታቸው አልፈዋል ብለዋል። መጀመሪያ ሶስት ጉዳት የደረሰባቸው መጥተዋል። ወደ በኋላ ደግሞ ወደ አካባቢ ስድስት የሚሆኑ መጥተዋል። እነዚያ ከሶስቶቹ ሁለቶቹ ሙተው ነው የመጡ። አንዱ የአስራ ሁለት ዕድሜ ነው። አንደኛው ደግሞ የአስራ አራተኛ ዕድሜ ነው ማለት ነው። ሶስተኛው የሀምሳ አራት እድሜ ነው። አሁን ሰርባይብ አድርገዋል። ያው እንግዲህ እየተከታተል ነው ብለው ለቀጣይ አብረና የምናየው ነው የሚሆነው። ሁለቱም ግን ሳውንት ሙተዋል ማለት ነው። ያው ሙተው ነው የመጡ ከጉዳት የደረሰበት አካባቢ ሙተው ነው የመጡ ማለት ነው። እነዚያ ስድስቶቹ ደግሞ ሁለቱም ከባድ ጉዳት ደርሶባቸዋል። የቆሰሉት ሰዎች ለማከምም በቂ የሕክምና ቁሳቁስና መድኃኒት የለንም ብለዋል ዶክተር ቸርነት። ለሁለተኛ ጊዜ ከቀኑ ስድስት ሰዓት እኩል አካባቢ በአዲ ሓቂ ገበያ አቅራቢያ በደረሰ የአውሮፕላን ድብደባ በሰዎች ላይ ጉዳት ደርሷል። በቦታው ከቆሰሉ አንዱ በአይደር ሆስፒታል እየታከመ ያገኘሁት ገብረ መድህን ሀይላይ ሶስት ጓደኞች ሁነን ወደ እንዳ ገብርኤል አካባቢ እየሄድን እያለን ነበር የመታ ነው የግራ እጄና ሁለቱም እግሮቼ ተመትቻለሁ፣ ነው ያለው። በቦታው የነበረ የአይን እማኝ ጀማል ከድር የተባለ በበኩሉም ከድብደባ በኋላ የቆሰሉ ስድስት ሰዎች ባይኔ አይቻለሁ ይላል። እ የተመታች አንድ ሴት ወስጃለሁ ወደ መቀሌ ሆስፒታል ማለት ነው። አምስት ነው ስድስት የተሞቱ ሰዎች አሉ። አንዱ ደግሞ ህጻን ልጅ፣ አስራ አራት አመት ህጻን ልጅ አለ። በጣም የሚገርም ነገር ከገበያው ያው ሀያ ሜትሮ ወይ ሰላሳ ሜትሮ ነው እንትን ትንሽ ራቅ ብሎ የጣለው እንጂ ገበያ አስቦ ነው ሞቶ የነበረው። ዋና ታርጌቱ እንደገና መውሊድ በዓል ነው፣ መስጊድ አካባቢም ነው ከመስጊድና ከገበያ አካባቢ ነው ማለት ነው። የአዲ ሐቂ ገበያ ከድብደባ በኋላ ተዘግቶ ገበያተኞችም ወደየቤታቸው እንዲሸኙ ተደርጓል። በሰው ህይወት ላይ ከደረሰ ጉዳት በተጨማሪ በንብረት የደረሰም ጉዳት ተመልክቻለሁ። ጌታ አጽባሀ ነው ከመቀሌ ያጠናቀረው። ሙልጌታ ና አመሰግናለሁ። በሌላ በኩል የከተማዋ አንድ ነዋሪ፣ አንድ የረድኤት ድርጅት ሰራተኛ እንዲሁም አንድ ሐኪም ጥቃት መፈፀሙን ለሮይተርስ ጠቅሰው በጉዳዩ ላይ ዘገባ ያቀረበው ሮይተርስ የዜና ወኪል፣ በጉዳዩ የኢትዮጵያ መንግስት ቃል አቀባይ ዶክተር ለገሰ ቱሉ ግን የተባለውን ጥቃት መፈጸሙን ማስተባበላቸውን ዘግቧል። ዶክተር ለገሰ የኢትዮጵያ መንግስት የገዛ ከተማውን ለምን ያጠቃል ማለታቸውን ነው ሪፖርቱ ያመለከተው። ንጹሐን የሚኖሩባቸውን ከተሞች ያጠቁት ሽብርተኞች እንጂ መንግስት አይደለም ያሉት ዶክተር ለገሰ የትግራይ ህዝብ ነጻ አውጪ ግንባር ኃይሎችን በአጎራባቹ አፋር ክልል ውስጥ በውጊያ ሰላማዊ ሰዎችን ገድለዋል ሲሉ You um,